በደቡብ ክልል በደራሽ ወረዳ የሚገኙ የ2007 ዓመተ ምህረት የምርጫ እጩዎች ከሚኖሩበት አካባቢ መባረራቸውንና ለጎዳና ተዳዳሪነትም የተጋለጡ እንዳሉ መያድ አስታወቀ። በ2002 ዓመተ ምህረት ምርጫ ወቅት ለተገደሉት ፍትህ ሳይገኝ በ2007 እጩዎቹም ወከባና ማሳደድ በመብረታቱ ነው ፓርቲው ያስታወቀው የደቡብ ብሔር ብሔረሰቦችና ህዝቦች ክልል ቃል አቀባይ የፓርቲው ውንጀላ መሰረተ ቢስ ነው ይላሉ። እስክንድር ፍሬው ተከታዩን ዘገባ አጠናቅሯል። የመላው ኢትዮጵያ አንድነት ድርጅት መያር ትናንት ባወጣው መግለጫ በአባሎች ላይ እየደረሱ ነው ያላቸውን በደሎች ዘርዝሯል። በተለይ የምርጫ ወቅትና ማግስት የወከባና የማሳደድ ጊዜ መሆኑን ነው ፓርቲው የጠቆመው። በደቡብ ክልል ደራሼ ወረዳ ተፈጸመ ያለውን የማሳደር ተግባር በዋና ጸሐፊው አቶ አዳነ ጥላሁን በተነበበው መግለጫ በምሳሌነት ጠቅሷል። በሰገን ዞን በደራሼ ወረዳ በሁለት ሺ ሰባት ዓመተ ምህረት መያድን በመወከል የክልል እጩ ተወዳዳሪ የነበሩት የወይዘሮ ምስራቅ ቁሴ ከአርባ በላይ ዘመድ አዝማድ በወረዳው ካድሬዎች ከመኖሪያ ቤታቸው ተባረዋል። የመያድ የሴቶች አደራጅ የነበሩትና በሁለት ሺ ሰባት ዓመተ ምህረት የመያድ የክልል እጩ ተወዳዳሪ የነበሩት ወይዘሮ አዘነች ቱጂራ ከቤታቸው እንዲፈናቀሉ በመደረጉ ለወረዳው ፍትህ አካላት አቤቷ ቢያቀርቡ የአንቺ ጉዳይ በኢህአዴግ ፍርድ ቤት አይታይምና በመያድ ፍርድ ቤት ክሰሽ የሚል ከአንድ ገለልተኛ ነኝ ከሚል የፍትህ አካል የማይጠበቅ መልስ ተሰጥቷቸው እስካሁን ከቤታቸው ተባረዋል። ተፈጸመ የተባለውን ተግባር ለጋዜጠኞች አብራሩት በደቡብ ክልል የሰገን አካባቢ ህዝቦች ዞን የመያድ ሰብሳቢ አቶ ገልገሎ ጉይታ ናቸው። የፓርቲው የክልል ምክር ቤት እጩ በነበሩት በወይዘሮ ምስራቅ ቁሴ ላይ ተፈጸመ ባሉት ላይ አተኩረዋል። ለእጩነት ሁለት ሺህ ሰባት ላይ በመቅረቧ ብቻ በመቅረቧ ብቻ ከሐምሌ ዐሥራ ስምንት ሁለት ሺህ ሰባት ጀምሮ ቤተሰቦቿ ላይ ከእርሻ መሬት ላይ ያለውን በቆሎ አንስቶ በቆሎውን ካድሮቹ ተሰብስቦ መሬታቸው ላይ ደረሰውን በቆሎ ሲቆርጡ ነበረ። ሲቆርጡ አቤቱታ ሳቀርቡ አይ ለመያድ ነው አቤቱታ ማቅረብ አለባቸው በመባል በቆሎውን እዛ ቲቶ መውሰድ ይችላሉ ብሎ ከቦታው ከተለዩ በኋላ እንደገና ተመልሶ ቤት ውስጥ ያለው እንስሳሶች ፍየል የሚቀለቡትን ከብቶቹን በሙሉ ወስዶ አርዶ በመመላት እንደገና የአብርሃም ኩሴ የወይዘሮ ምስራቅ ኩሴ ወንድም ቤት በእሳት አቃጥሎ እነሱ ካካቡ እንዲባረሩ አድርጓል። ከአርባ በላይም ሆኑ የጉሰ ግንግኖ ወንድሞች የሂት ልጆች በሙሉ በአሁኑ ሰዓት ካካቡ ተባረሩ። ግማሹ ከድራሽ አማሮ ከለ፣ ግማሹ ኮንሶ፣ ግማሹ በተለያየ ቦታ ላይ ተበስቲ ነው። በአብነት የመጀመሪያ ልጃቸው መምህር ሰለሞን ኩስ የሚባለው በጣም ተከታትሎ ለመግደል ስለሚፈልጉ አሁን በአማሮ ከሌ አካባቢ ሸሽቶ ስላለ ትሂትዮ ምስራቅ ኩሴ የኛ ይጮ የነበረችው እሱ ጋር አዛውንት አዛውን አሮግት እናቷ ጋር ይዛ ነበረች። አባትዮ አቶ ኩሴ ግንግሎ ደግሞ ከዛ አካባቢ ሽሽቶ ሽላሌ ባለበት ቦታ ላይ ሞቶ ህዝቡ እንዳለግስ አለክስ ለብሶ ሄደ 500 ብር እንደምቀጣ ቅብር ቦታ እንዳይሰጥ ብሎ በአደባባይ በማይክሮፎን ታውጆ ግለሰቡ ከሞቱበት አስራ 18 ጀምሮ ሶስት ቀን ቤት ውስጥ ራሳቸው አድሮ በአራተኛው ቀን ከጊዶሌ ከተማ ቀን ስራ ስራ የሚሰሩ ሰዎች በአዘነታ ተመልሶ መጥተው ወስዶ ጫካ ውስጥ ነው የቀበራቸው። እሳቸው በ2007 ምርጫ የመኢአድ የህዝብ ተወካዮች ምክር ቤት እጩ ሆነው የቀረቡት ወይዘሮ አዘነች ቱጅራ እንደዚሁ ከቤታቸው ተባረው ጊዶሌ ከተማ እንደሚገኙ አቶ ገልገሉ አስረድተዋል። ክስ ቢተድ መአድ ጋ ሄደች ነው መክሰስ ያለብሽ እንጂ መአድ ፍርድ ቤት የለውም እንዴ? እኛ እኮ የቀጠረንና እኛን የቀጠርነው ፊት ላይም ፍርድ ቤት ላይ እኮ ያድግ ነው ቀጣረ ለእንጀራችን ሰራለን እንጂ ለሚያድኛ አንሰራም፣ በማለት እያባረሯት እስካሁን ድረስ በራንዳ ተዳዳሪ ሆና ቀርታለች። እርሳቸውም ቢሆኑ ባለቤታቸው ማጣታቸውን የሰገን ህዝቦች ዞን የሚዲያ ተጠሪ የሆኑት አቶ ገልገሎ ጉይታ ይናገራሉ። ባለቤታቸው ወይዘሮ አማረች ከላን በ2002 ምርጫ ወቅት በደቡብ ኦሞ ዞን ዳሰነች ወረዳ የመያድ የህዝብ ተወካዮች ምክር ቤት እጩ እንደነበሩ አቶ ገልገሎ አስታውሰዋል። ህይወታቸው ያለፈውም በዚህ ምርጫ ማግስት እንደሆነ ጠቅሰዋል። እናም በክልሉ በተለይም በሰገን አካባቢ ህዝቦች ዞን እንደዚሁም በደቡብ ኦሞ ዞን የምርጫ ማግስት የተቃዋሚ እጩዎች ሕይወት አደጋ ላይ የሚወድቅበት እንደሆነ ነው ያስረዱት። መያድ እነዚህን ወከባዎችና ማሳደዶች በተመለከተ ለሚመለከተው ሁሉ አቤት ሲል መቆየቱን ሊቀመንበሩ ዶክተር በዛብህ ደምሴ ተናግረዋል። እስከ አገሪቱ መሪ የደረሰው አቤቱታ ግን ሰሚ ማጣቱን ያብራሩት በጋምቤላ በየቦታው በተደረጉት ነገሮች የእኛ አባላት የሆኑ ሰዎች ከአመራር ተልከው ሁኔታውን አጣርተው ዶኩሜንትድ ሆኖ ለጠቅላይ ሚኒስትሩ ቢሮ እንዲያውም ጠቅላይ ሚኒስትሩ እንዲያነጋግሩን አቤቱታ ሁሉ ጽፈን ታንጀብል የሆነ ኤቪደንስ አያይዘን ለጠቅላይ ሚኒስትሩ ቢሮ ገቢ ካደረግን ወደ አንድ ስድስት ወር ይሆናል። እንዲያውም እነዚህም በአጠቃላይ ኢትዮጵያ ውስጥ የሚፈጸሙትን በደሎች በተመለከተ እንግዲህ ችግሩ የዚህ መንግስት ችግር እንደሚመስለኝ፣ ያው እኛ ባለው መንግስት ህግ ነው እየሰራን ያለ ነው። ህጋዊ ተቃዋሚዎች ነን፣ ሰላማዊ ታጋዮች ነን። በዛ አንጻር መንግስት ከኛ ጋር ቁጭ ብሎ ለመነጋገር የሚፈልግ አይመስለኝም። ምክንያቱም ይህንን አስቸጋሪ ነገር ተፈጠረ ተብለ ነው ተብሎ ለእነሱ እኮ ጥቆማ ሲደረግ ለእነሱ የሚጠቅም ነበር። ይሄ ነገር ቁጭ ብለው ከኛ ጋር ቢናገሩ ከኛ ሄዶ የነበረ ሰውዬ እንደዚህ ነው በደሉ፣ ይሄ ነው ኤቪደንሱ፣ ይሄ ነው ብሎ ይነግራቸው ነበር። ይሄንን አይፈልጉትም። የደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግስት እንደሚለው ግን በመያድ የቀረቡት ውንጀላዎች መሰረተ ቢስ ናቸው። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ወይዘሮ ሂክማ ሀይረዲን ይህንኑን የሚያብራሩት እስክንድር ቀደም ብሎ የጠቀሳቸው የደቡብ ክልል ቃል አቀባይ ወይዘሮ ሂክማ ሄረዲን በጉዳዩ ላይ ተጨማሪ ማብራሪያ ሊሰጡት እንዲደውላቸው ጠይቀውት ነበር። ስልካቸው ባለመነሳቱ ግን ያን ማድረግ አልተቻለም። ቃለምልልሱን እንደደረሰን በሌላ ጊዜ ይዘን እንመለሳለን።